የትግራይ ክልል ምክር ቤት አምስተኛ ዘመን አስራ ሰባተኛ መደበኛ ጉባኤውን ጀምሯል። ጉባኤው እስከ ነገ የሚቀጥል ሲሆን የክልሉ የ2012 የስራ ዕቅድ በምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ቀርቦ ውይይት እየተካሄደበት ይገኛል። ምክትል ርዕሰ መስተዳደሩ ባቀረቡት ዕቅድ በዚህ ዓመት በክልሉ ሰላም ተጠብቆ እንዲሄድ እንደሚሰራ ገልጸው የክልሉ ጸጥታ ኃይል በክልሉ ለሚኖር ሁለንተናዊ ተልኮ ብቁ ሊሆን ይገባል ብለዋል። ሙሉጌታ ጽብሃ ዘገባውን አድርሶናል። የትግራይ ክልል ምክር ቤት እያካሄደው ባለው በዚህ መደበኛ ጉባኤም የክልሉ የ2012 በጀት ዓመት እቅድ በትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ቀርበዋል። የክልሉ ሰላምና ደህንነት ተጠብቆ እንዲቀጥል ይሰራል። በዚህም ህዝብ እያደረገው ያለው ድጋፍ አጠናክሮ ሊቀጥል ይገባል ብለዋል። ይህ ዓመት ለህገ መንግስቱና ፌዴራላዊ ስርዓቱን ወሳኝ ዓመት ነው በማለትም ገልጸዋል። አቴንያ ዘለና አመት ወሳኝ ዓመት መሆኑን መፍላት የድል አሁን ገብተንበት ያለውን አመት ወሳኝ አመት መሆኑ መረዳት ያስፈልጋል። በህገ መንግስታችንና ፌዴራላዊ ስርዓታችን ውሳኔ የሚደረስበት አመት ነው። የእኛ ዝግጅት ካለፈው በተሻለ እንዲጠናከርና በህዝባችን ህልውናና ደህንነት እንዲሁም በስርዓታችን ላይ የሚመጡ ጥቃቶች ለመመከት ሁላችንም ብቁና ዝግጁ ልንሆን ይገባል ነው ያሉት። ሰላም ለማህበረ ኢኮኖሚያዊ እንቅስቃሴ መሰረት ነው ያሉት ምክትል ርዕሰ መስተዳድሩም በትግራይ ዋስትናው የተረጋገጠ ሰላም እንዲኖር የጸጥታ መዋቅሩ ለሁሉም ተልእኮዎች ብቁ ሊሆን ይገባል በማለት ተናግሯል። በክልሉ የመልካም አስተዳደር ችግር በዚህ አመት ለመፍታትም ትኩረት ተደርጎ ይሰራል ያሉት ዶክተር ደብረ ጽዮን በትግራይ ከ20 ዓመታት በላይ የቆየውን የወረዳ አስተዳደር መዋቅሮች በጥናትና ምርምር ተደግፎ የማስተካከል ስራ ህዝብ ከተወያየበት በኋላ በምክር ቤቱ ጸድቆ በዚህ ዓመት ወደ ስራ ይገባል ብለዋል። በልማት በኩልም በዚህ ዓመት በክልሉ 10.6 በመቶ እድገት ለማስመዝገብ ታቅዶ እየተሰራ መሆኑን ነው የገለጹት። በሴቶች እያጋጠመ ያለውን ፆታዊ ጥቃት ለመከላከል በዚህ ዓመት ጥረት እንደሚደረግ ነው ምክትል ርዕሰ መስተዳደሩ የተናገሩት። አብ ደቂ አንስትዮ ዝበፅሕ ፀገም ብፍላይ ምስ ፆታዊ ጥቃት በሴቶች ላይ የሚደርስ ችግር በተለይ ፆታዊ ጥቃት ለሚፈጽሙ በህግ ተንተርሰን አስተማሪ እርምጃ መውሰድ አለብን። በስራ ላይ ደግሞ የሚታይ ለተመሳሳይ ስራም እኩል ክፍያ አለመክፈል ያሉ ችግሮች፣ እንዲሁም በፖለቲካና ኢኮኖሚያዊ ተጠቃሚነት ያሉ እንቅፋቶች በእቅዳችን አስገብተን በዚህ ዓመት በተለየ መልኩም የሴቶች ተጠቃሚነትና ተሳታፊነታቸውን ለማሳደግ እንሰራለን ብለዋል። በዛሬ ዕለት የተጀመረው ጉባኤው ባለፈው ዓመት ተጠሪነቱ ወደ ምክር ቤቱ እንዲሆን የተወሰነው የትግራይ መልሰ ማቋቋም ድርጅት ትዕምት የ2012 እቅድ ይቀርባል። እንዲሁም የክልሉ ዋና ኦዲተር እና ጠቅላይ ፍርድ ቤት እቅዶች የምክር ቤቱ አባላት ተወያይተው ያጸድቃሉ ተብሏል። ጉባኤው በነገ ዕለት እንደሚጠቃለል የወጣው መርሃ ግብር ያሳያል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም።